ከጥቂት ቀናት በፊት አስተዳደሩን ተረክበው ስራቸውን የጀመሩት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ሩሲያ ከዩክሬን ጋር የሰላም ንግግር እንድትጀምር ግፊታቸውን በማጠናቀር ላይ ናቸው። የሰላም ንግግር አላደርግም ብትል ዩናይትድ ስቴትስ አዳዲስ ማዕቀቦች እና ታሪፎች ትጥልባታለች በማለት ትራምፕ ያሰሙት ዛቻ ሩሲያ አጣጥለዋለች። የአሜሪካ ድምጿ ቬሮኒካ ባልደራስ ኢግሊሲያስ በዚህ ዙሪያ ያደረሰችንን ዘገባ ቆንጅታየ ታቀርበዋለች። ሩሲያ ትናንት ሐሙስ በዩክሬኗ ዛፖሮጂዥያ ከተማ ላይ ባደረሰችው የሚሳይል ጥቃት 24 የሚሆኑ ሰዎች ገድላለች። የዩክሬን ፕሬዚደንት ቮሎዶሚር ዜሌንስኪ ጥቃቱ መፈጸሙን በቴሌግራም ገጻቸው ላይ አረጋግጠው ሩሲያ ላይ ተጨማሪ ማዕቀብ እንዲጣልባት ተማጽኖ አቅርበዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕም ሁለቱ ወገኖች ጦርነቱን እንዲያቆሙ ትናንት በድጋሚ ጥሪ አቅርበዋል። ሩሲያና ዩክሬን የሰላም ስምምነት ላይ እንዲደርሱ የምናደርገው ጥረት ተጀምሯል ብዬ ተስፋ አድርጋለሁ። ይህንንም ዳር ማድረስ በጣም አስፈላጊ ጉዳይ ነው። ዶናልድ ትራምፕ ከትናንት በስቲያ ረቡዕ በትሩስ ሶሻል ማህበራዊ መገናኛቸው ላይ ባወጡት ጽሑፍ ሩሲያን ልጎዳት አልፈልግም፣ ነገር ግን የሰላም ስምምነት ላይ መድረስ አለባት፣ አለዚያ ግን ወደ ዩናይትድ ስቴትስ በምትልከው በማናቸውም ነገር ላይ ከፍተኛ የታክስ ክፍያ ታሪፍና ማዕቀብ ይጣልባታል ሲሉ አስጠንቅቀዋል። ትናንት የክሬምሊን ቤተ መንግስት ቃል አቀባይ ዲሚትሪ ፔስኮቭ ፕሬዚደንት ትራምፕ የሰጡትን ማስጠንቀቂያ አጣጥለውታል። ምንም የተለየ ነገር አላየንም። እኛውንም ቢሆን ለመነጋገር ዝግጁ ነን። አንዳንድ ተንታኞች ዩናይትድ ስቴትስ ጦርነቱ እንዲቆም በምታደርገው ጥረት ውጤት ለማግኘት አቅም ያላት መሆኑን ይናገራሉ። ስቲቨን ፓይፈር በብሩኪንግስ ተቋም የዓለም አቀፍ ጸጥታና ትብብር አዋቂ ናቸው። ለዩክሬን የሚሰጠውን የጦር መሳሪያ እርዳታ ሊቀጥሉ ይችላሉ። እንዳይንቀሳቀስ የተደረገው የሩሲያ ማዕከላዊ ባንክ 300 ቢሊዮን ዶላር አለ። እሱንም ሊጠቀሙበት ይችላሉ። ማቲው ሽሚት ደግሞ በኒው ሄቨን ዩኒቨርሲቲ የብሔራዊ ጸጥታና የፖለቲካ ሳይንስ ረዳት ፕሮፌሰር ናቸው። ዩናይትድ ስቴትስ በዚህ ጉዳይ ያላት ትልቁ አቅም አውሮፓውያኑ አጋሮቿን ማስተባበሯን ልትቀጥል ትችላለች። ቻይናንም ማምጣት ትችላለች። በዳቮስ የዓለም የኢኮኖሚ ጉባኤ ላይ የሰሜን አትላንቲክ ሀገሮች ትብብር ኔቶ ዋና ጸሐፊ ማርክ ሩተ ባደረጉት ንግግር አሁን ለዩክሬን የምንሰጠውን የገንዘብ ድጋፍ ማሳደግ አለብን ምክንያቱም ሩሲያ ያሸነፈች እንደሆነ ከዚያ እጅግ የገዘፈ ወጪ ስለሚጠይቀን ብለዋል። በሚሊዮን የሚቆጠር ሳይሆን በትሪሊዮን የሚቆጠር መሆን አለበት፣ ምክንያቱም ዩክሬን ከተሸነፈች የተቀረውን የኔቶን ክልል መከላከያ እንደገና ማጠናከር ያስፈልጋል። ይህን ለማድረግ ደግሞ ወጪውንም የኢንዱስትሪ ምርቱንም ለማሳደግ የሚጠይቀው ገንዘብ ከምን ገምተው በላይ ነው። የኔቶ ዋና ጸሐፊው አክለውም በጥድፊያ ዩክሬንን የማይበጃት የሰላም ስምምነት ከተደረገም ከጂኦፖለቲካ አኳያ ትልቅ ስህተት ይሆናል ሲሉ አስጠንቅቀዋል።